በኦሮሚያም ሆነ በሌሎች የአገሪቱ አካባቢዎች ለተፈጠረው የሕዝብ ቅሬታ መንግስታቸውና ፓርቲያቸው ኃላፊነት እንደሚወስዱ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ዛሬ ለፓርላማ በሰጡት ማብራሪያ ማስታወቃቸውን ቀደም ሲል ጠቆመናል። ጠቅላይ ሚኒስትሩ ዛሬ ለፓርላማ በሰጡት ማብራሪያ ሌላ አካል ላይ ጣታቸውን እንደማይቀስሩም ተናግረዋል። ለጥያቄዎች ፈጥነን ምላሽ ባለመስጠታችን ከህዝብ ጋር ቅራኔ ውስጥ እየገባን መጥተናል ብለዋል። እስክንድር ፍሬው ከአዲስ አበባ ዝርዝሩን ልኮልናል። የገዢው ፓርቲ ኢህአዴግ ሊቀመንበር ና የ የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በፓርላማው ሲገኙ ለማፋሳሽ ከሆነው የኦሮሚያ የተቃውሞ እንቅስቃሴ በኋላ ለሁለተኛ ጊዜ ነው። የዛሬው ማብራሪያቸው ግን በይዘቱ የተለየ በአቀራረቡም የተለሳለሰ ሆኖ ታይቷል። በዚህ ጉዳይ ላይ የቀረበውን ጥያቄ መመለስ የጀመሩትም መንግስታቸውና ፓርቲያቸው ሙሉ ኃላፊነት እንደሚወስዱ በመጠቆም ነው። ባለፈው እንደተባለው ለተከበረው ምክር ቤት ማብራሪያ ሰጥቻለሁ። በዛሬውም ሪፖርቴ ውስጥ ለማካተት ሞክሬ ያለው የዚህ ጉዳይ አሁንም ደጋግመንም የምንለው ሌላ አካል ላይ ጣት ከመቀሰር ይልቅ ችግሩ የራሳችን እንደሆነ አሁንም አስምረን መሄድ አለብን። ኦሮሚያን ጨምሮ በአንዳንድ የአገሪቱ አካባቢዎች ወደ ግጭት ያመራውም መንግስታቸው ከህዝቡ ጋር የገባው ቅራኔ መሆኑን ጠቅላይ ሚኒስትሩ አስረድተዋል። በእኛ ውስጥ ባለ ብልሽት ምክንያት ከጊዜ ወደ ጊዜ የህዝቡን ጥያቄዎች ፈጥኖ ምላሽ ባለ መስጠት ምክንያት ከህዝብ ጋር ቅራኔ ውስጥ እየገባን መተናል። ይሄ የተገባበት ቅራኔ አንዳንድ ቦታዎች ላይ ወደ ግጭት አምርቷል። የህዝቡ ቅሬታ መነሻ የመልካም አስተዳደር ችግር መሆኑን የገለጹት ጠቅላይ ሚኒስትሩ ከዚህ ቀደም በተለያዩ ባለስልጣናት የተጠቀሰውን ሀሳብ አጠናክረዋል። ይህ ደግሞ በሁሉም የአገሪቱ አካባቢዎች ያጋጠመ ሁኔታ መሆኑን አመልክተዋል። ኦሮሚያ ውስጥ ግጭት ስላለ ሌላ ጋር ይሄ ችግር የለም ማለት አይደለም። ከትግራይ ጀምሮ እስከ ደቡብ ጫፍ ድረስ ይሄ ችግር ያውና ተመሳሳይ ነው። የግጭትና ያለመገጨት ልዩነት ብቻ ነው። ስለዚህ ግጭቱ ባልተፈጠረበት አካባቢ ችግራችንን ቶሎ ፈተን ከህዝቡ ጋር መታረቅ፣ ግጭት በተፈጠረበት አካባቢ ደግሞ ግጭቱን አርግበን በተመሳሳይ ሁኔታ ከህዝቡ ጋር መታረቅ እንጂ ኦሮሚያ ላይ የሆነ ነገር ግጭቶች ስለተፈጠሩ የተለየ ተደርጎ መታየት የለበትም። በሁሉም አካባቢዎች የመልካም አስተዳደር ችግሮች አሉብን ብለናል። ጠቅላይ ሚኒስትሩ በዚሁ ማብራሪያቸው በህዝቡ ውስጥ የተፈጠረው ቅሬታና የተከተሉት ተቃውሞዎች ትምህርት የተወሰደባቸው መሆኑንም ተናግረዋል። ያንን ለማስተካከል እንደሚሰራም አስታውቀዋል። ከዚህ የምንማረው ትምህርት ከአሁን በኋላ አርሶ አደራችንንም ሆነ የከተማ ነዋሪ የነቃ ስለሆነ በትከሻው ላይ ተጣብቆ መኖር አይቻልም። የሚስተካከሉ ጉዳዮችን ፈጥነን ማስተካከል አለብን ችግሩ የእኛ ነው ብሎ መውሰድ ነው። ይሄ በሚሆንበት ጊዜ ሌሎች የተለያየ ሙከራ የሚያደርጉ አካላት እንደሚከስሙ ምንም ጥያቄ የለውም። እድል ያገኙት ድሮም ቢሆን የሚፋፉት በእኛ ችግር ላይ እየተመገቡ ነው። ስለዚህ አሁን ዋናው ጉዳይ በገዢው ፓርቲ ውስጥ፣ በኢህአደግም በአባል ድርጅቶቹም ውስጥ፣ በታዳጊ ክልሎች አጋር ድርጅቶቹም ውስጥ ያለ የኪራይ ሰብሳቢነት የሙስና የብልሹ አሰራር ችግሮችን ነቅሰን ማስተካከል፣ ይህን በማድረግም በጥሩ ሁኔታ ስራ ለመፈጸም የሚያስችል ግንባታ ማካሄድ ነው። ይሄንን ደግሞ ለብቻችን ሳይሆን ህዝቡን በሙሉ አቅሙ በሙሉ ቀልቡ እንዲሳተፍ በማድረግ መፍታት ነው። ይሄ ስራ ተጀምሯል፣ አጠናክረን መቀጠል። ስለዚህ ችግሩ የራሳችን ነው ብለን ወስደን መፍታት አለብን። ሌላ ምክንያት መፍጠር ማለት የውጥቀት የቀዳሚው የውጥቀት መንገድ ነው። ለህዝብ ጥያቄ ፈጣን ምላሽ አለመስጠት በሌሎች አካባቢዎች ለተፈጠሩ የጸጥታ ችግሮችም ምክንያት መሆኑን ጠቅላይ ሚኒስትሩ ጠቁመዋል በአማራ ክልል የተነሳውን የቅማንት ህዝብ የማንነት ጥያቄ በምሳሌነት በመውሰድ የቅማንት ህዝብ የማንነት ጥያቄ በመጠየቁ ምክንያት አንዳንድ ሰዎች የዚህን ጥያቄ ኮንፊውዝ በማድረግ በፍጥነት መመለስ የሚገባውን ነገር በጥናት በመሳሰሉ ጉዳዮች አጓተውታል እንደዛ መሆን አልነበረበትም ጠቅላይ ሚኒስትሩ ከዚሁ ከማንነት ጥያቄ ጋር በተያያዘ በሰጡት ማብራሪያ በወልቃይት አካባቢ የተነሳውን ጉዳይ በቀጥታ አልጠቀሱም። ኢትዮጵያ ውስጥ ያልተመለሰ የማንነት ጥያቄ የለም ሲሉ ግን ተናግረዋል። ጠቅላይ ሚኒስትር ኃይለ ማርያም ከዚህ ቀደም በሰጧቸው አስተያየቶች በኦሮሚያና በሌሎችም የአገሪቱ አካባቢዎች ለተከሰቱ ግጭቶች ተጠያቂ ያደረጉት የተለያዩ የፖለቲካ ድርጅቶችን ነው። በአገር ውስጥና በውጭ የሚንቀሳቀሱት እነዚሁ የፖለቲካ ድርጅቶች በግጭቱ እጃቸው እንዳለበት ነበር የገለጹት። በዛሬው ማብራሪያ ይሄንን በቀጥታ አልተናገሩም። ይልቁንም እርሳቸው በሚመሩት ፓርቲና መንግሥት ውስጥ አሉ ባሏቸው ችግሮች ላይ አተኩረዋል። አሁን ያለው ሁኔታ ፓርቲያቸው ኢህአዴግ በየጊዜው ካጋጠሙት ፈተናዎች አንዱ መሆኑን ጠቁመዋል። እርሳቸው እንዳሉት ከ አስራ አምስት ዓመታት በፊት የታደሰው እንቅስቃሴ ሲካሄድ ከዚህ የከፋ ችግር ውስጥ ነበሩ። በዚያ ሁኔታ ውስጥ አልፈናል፣ ይሄንንም እንወጣዋለን ያሉት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በፓርላማው የተገኙት የመንግስታቸውን የስድስት ወራት የአፈጻጸም ሪፖርት ለማቅረብ ነው። በሌሎች ጉዳዮች ላይ የሰጡትን ማብራሪያ በቀጣይ ዘገባ መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።